এর নাম আখ্যা বাপি ሰላም፣ እኮ አይደለም ይሄ። ምንድነው ኖርማሊ ኢትዮጵያ የአንበጣ መራቢያ ወይም ይሄ ብሪዲንግ ሲዝን የሚባል አላት። ያው በዝናብ ወራት ከጎረቤት ሀገሮች በተለይ ከየመን ወደ ሶማሌላንድ ላንድ ሲመጣ ከሶማሌ ላንድ ወደ ኢትዮጵያ አንበጣ የሚገባባቸው አንዳንዴ ደግሞ የራሳችንም በተናጠል የሚኖር አንበጣ ምቹ አየር ጸባይ አግኝቶ ቁጥሩ የሚጨምርባቸው ወራት አሉ። አቶ ዘብዴዎስ ሰላቶ በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር ናቸው። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። ከሰሞኑ ኢትዮጵያ ውስጥ የአንበጣ መንጋ ታየ የሚሉ መረጃዎችን ይዘን ወደ ባለሙያው ደወልን። እሳቸው እንደሚሉት ወቅቱ አንበጣ እንዲራባ ምቹ የአየር ጠባይ ያለበት በመሆኑ ድንበር የተሻገረ አንበጣ ተበታትኖ በተለያዩ አካባቢዎች ቢታይም አያሰጋም። ይልቁንም የእሳት እራት ዝርያ የሆነው አርሚዮርም በመባል የሚታወቀው የእህል ጠር በቆሎና ማሽላ በሚመረትባቸው በሁሉም የአገሪቱ ክፍሎች ተራብቶ እንደሚገኝ አመልክተዋል። ለዝርዝሩ ለጥቂት ደቂቃዎች አብረን እንቆይ። የዓለም የምግብ ድርጅት በእንግሊዝኛው መጻሩ ፋኦ ሲፋ ያደረገው ማሳሰቢያ በኢራን በሳውዲ አረቢያና ፓኪስታን ተስፋፍቶ የከረመው የአንበጣ መንጋ በዚህ ወር መቀነሱን ያመለክታል። በዚህ አካባቢ ቀነሰ የተባለው የአንበጣ መንጋ የመን ላይ ተጠናክሮ መታየቱን ከዚያም አልፎ ባህር ተሻግሮ ወደ ሰሜን ሶማሊያ ብሎም ደቡባዊ ኤርትራና ምስራቅ ኢትዮጵያ መዝለቁን ያሳያል። በእነዚህ ሀገራት በዚህ ወቅት ዝናብ የመኖሩ አጋጣሚ እድገቱን የጨረሰው አንበጣ እንቁላል በመጣል መስፋፋቱን ለማፋጠን እንደሚሞክር በማመልከትም ከወዲሁ እንዲጠነቀቁ አሳስቧል። ኢትዮጵያ ውስጥ አሁን ያለውን እንዲገልጹልን የጠየቅናቸው በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር አቶ ዘብዲዮስ ሰላቶ በተለያዩ አካባቢዎች የተበታተነ አንበጣ ቢታይም በመንጋ መልኩ እንዳልተከሰተና የመቆጣጠሩ ስራም እየተሰራ ነው ይላሉ። መንጋ እኮ አይደለም ይሄ። ምንድነው? ኖርማሊ ኢትዮጵያ የአንበጣ መራቢያ ወይም ይሄ ብሪዲንግ ሲዝን የሚባል አላት። ያው በዝናብ ወራት ከጎረቤት ሀገሮች በተለይ ከየመን ወደ ሶማሌላንድ ሲመጣ ወደ ኢትዮጵያ አንበጣ የሚገባባቸው አንዳንዴ ደግሞ የራሳችንም በተናጠል የሚኖር አንበጣ ምቹ አየር ጸባይ አግኝቶ ቁጥሩ የሚጨምርባቸው ወራት አሉ። ስለዚህ አሁን ይሄ በጣም ትልቅ ክስተት አይደለም፣ መንጋ የምንለውም አይደለም። የመንጋ ብጥስጣሽ ነው። የት የት አካባቢ ነው የታየው? እንደው የተበታተንም ቢሆን። አዎ፣ ትክክለኛ ቋንቋ ነው፣ የተበታተነ ነው። ያው ሶማሌ ክልል፣ አፋር እና ምስራቅ አማራ ማለት፣ ሰሜን ምስራቅ አማራ አንዳንድ ዞኖች ላይ እና ምዕራባዊ ትግራይ የራያ አካባቢ ከነዚህ አካባቢዎች ላይ ነው። ይህን ያህል የከፋ ጉዳት ያደርሳል ተብሎ ስጋት የሚያስከትል አይነት ነው። ምንድን ነው አሁን አንበጣ በባህሪው የተለያየ እድገት ደረጃ አለው። ከአመጋገብ ስጋት አንፃር በየእድገት ደረጃው ይለያያል። አሁን የደረሰው እድገቱን የጨረሰ ስለሆነ በዚህ ስቴጅ ላይ እንደው ጨርሶ አይመገብም ማለት ባይቻልም ብዙ አይመገብም። ብዙም ጉዳት ያደርሳል ተብሎ የሚታሰብ አይደለም። ከዛ በኋላ እንቁላል ይጣልና ከእንቁላል የሚፈለፈሉ ሆፐሮች አሉ። እነዚህ ትናንሽ፣ እድገታቸውን ገና ያልጨረሱ ወይም እድገት ላይ ያሉ። እነዛን ነው እንግዲህ የት አካባቢ እንቁላል እንደተጣለ ክትትል አድርገን ተፈልፍለው እንደወጡ ወዲያውኑ ለመከላከል አሁን ባለሙያዎች በየቦታው ተሰማርተው ሰርቬ እየተሰራ ነው ያለው። የእጽዋት ጠር የሆኑት አንበጣዎች ለመራባት የሚፈልጉት ምቹ የአፈር አይነትና አካባቢ መኖሩን የሚናገሩት ባለሙያው፣ ይህንንም ማህበረሰቡ ስለሚያውቅ አስቀድሞ ክትትል ለማድረግ እንደሚረዳም ገልጸዋል። ወቅትን አንስተዋል። ቅድም ወቅቱ ይታወቃሉ። በትክክል አንበጣ በዚህ ወቅት ይከሰታል ተብሎ በዚህ ወቅት ይከሰታል ሳይሆን፣ በዚህ ወቅት የራሳችን በሀገራችን ውስጥ በሶማሌና አፋር አካባቢዎች ላይ ተበታት ነው የሚኖር አንበጣ ሲመቸው መንጋ ይፈጥራል። ሳይመቸው ሲቀር ደግሞ ይበታተንና በጣም ውስን በሆኑ እርጥበት ያላቸው አካባቢዎች ላይ ይቆያል። እነዛ አካባቢዎች ኢትዮጵያ ውስጥ ይታወቃሉ እና በእነዛ አካባቢዎች ከዝናብ በፊት እና ዝናብ እንደጀመረ ጀምሮ ክትትል ይደረግ ና ያው ዓለም አቀፍ ማዕቀፍ ያለው ተባይ ስለሆነ በተለይ በዓለም የምግብና እርሻ ድርጅት ፋኦ ሄድ ኳርተር ሮም የአንበጣ መረጃ ክፍል አለ። ለእነሱ ሰርቬይ ሲሰራ መኖር አለመኖሩ፣ ቢኖር ምን ያህል ኤሪያ ነው የከበር ያደረገው፣ እድገት ደረጃው ምን ያህል ነው፣ ዝናብ አለ ወይ፣ አፈር እርጥብ ነው ወይ፣ ቬጀቴሽን ድራይ ነው ግሪን ነው፣ ይሄ ሪፖርት ይላካል። ይሄ ደግሞ የኢትዮጵያ ብቻ ሳይሆን ሌሎችም የአጎራባች ሀገሮች ሲቹዌሽኑን ያዩና ለሁሉም ሀገራት ወራዊ ቡሌቴን ይሰራና ይሰራጫል። በፋኦ አማካኝነት አንበጣ ሊመጣባቸው ያሉ አካባቢዎች፣ ሀገራት ማስጠንቀቂያ እንደሚሰጣቸው ያንን መሰረት በማድረግም እያንዳንዱ ሀገር የየራሱን ዝግጅት ማለትም አሰሳ እንዲሁም የመከላከል ስራ እንደሚሰራም አስረድተዋል። ችግሩ ሲሰፋና አለም አቀፍ ትብብር ሲያስፈልግ ደግሞ አህጉራዊም አለም አቀፋዊም ትብብር እንደሚደረግም ዘርዝረዋል። አቶ ዘብዱዮስ እንደ ገለጹት ፋኦ ባለፈው ሳምንት ማሳሰቢያውን አውጥቷል እና በቂ ዝግጅት ተደርጎ ይሆን? አዎ፣ በቂ ዝግጅት አሁን ምንድን ነው ሎጂስቲክ ማዘጋጀት ነው። ያው ምንድን ነው አንበጣ ቁጥሩ እየጨመረ ከመጣ በጸረ ተባይ ነው፣ ሌላ ምርጫ የለም። ክንፋ በጅተው ሙሉ በሙሉ መብረር ያልጀመሩ ከሆኑ በግራውንድ ኦፕሬሽን ነው የሚካሄደው። እሱን ሀገራት በራሳቸው ጸረ ተባይና መርጫ መሳሪያ አዘጋጅተው ባለሙያ አሰልጥ ነው አካባቢው ላይ ህብረተሰቡን ሬዲ አድርጎ የሚከላከሉበት ሁኔታ አለ። ከዛ በላይ መብረብ የጀመረ ከሆነ ደግሞ በአውሮፕላን ለመከላከል ለምሳሌ አሁን ለአፍሪካ ቀንድ የምስራቅ አፍሪካ የበረሃ አንበጣ መከላከያ ድርጅት ዋናው ጽሕፈት ቤት ኢትዮጵያ ውስጥ ነው ያለው። ለዘጠኝ ሀገራት ነው አገልግሎት የሚሰጠው። ያው ከነሱም ጋር ኮሚኒኬት ተደርጓል። በእነሱም በኩል ክትትል እየተደረገ ነው ያለው። ኢትዮጵያ ያላት የግብርና ኤክስቴንሽን ስርዓት ጠንካራ መሆኑን የሚናገሩት አቶ ዘብዲዮስ ተገቢው ስልጠና በቀበሌዎች ደረጃ እየተሰጠ ዝግጅቱ መጠናከሩንም ገልጸውልናል። ለክረምቱም ከወዲሁ የዝናቡ ሁኔታ ጥሩ መሆኑን ከብሔራዊ ሜትሮሎጂ የሚደርሳቸው መረጃ እንደሚያስረዳ የሚናገሩት የግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር በቆላማ አካባቢዎች ከሚታየው በቀር በቂ ዝናብ እንደሚኖር ያላቸውን ተስፋም አጋርተውናል። ዝናቡ መኖሩ ለአዝርዕቱም ሆነ ለሕብረተሰቡ ጤና መልካም ቢሆንም አጋጣሚው ለአንበጣው መራባት ምቹ መሆኑ ይነገራል። ምን ያህል ያሰጋ ይሆን? ትክክል ነው አሁን ምንድን ነው ለአንበጣ መራቢያ ምቹ ሁኔታ ይፈጥራሉ ተብሎ ከሚታሰቡ የአየር ጸባይ ሁኔታዎች አንዱ ዝናብ ነው ዝናብ ሲኖር አፈር አንደኛ እርጥብ መሆኑ ብቻ ሳይሆን ያው የአንበጣ ሴቷ እንቁላል ለመጣል የአፈር አሸዋማ ሆኖ በተለይ እንቁላል እንዳይበሰብስም እንዳይደርቅም ሙሉ በሙሉ አቁሮ ውሃ የሚይዝም ሳይሆን እርጥበቱን ማቆየት የሚችል አፈር እርጥበቱም እስከ አስር እና አስራ ሁለት ሴንቲሜትር ድረስ ዘለቅ ያለ እርጥበት ያለበት አፈር አካባቢ ስለምትጥል በአብዛኛው ይህን መመዘኛ የሚያሟሉ የአፈር አይነቶችም ስላሉ እነዛ አካባቢዎችም ላይ ዝናብ እየዘነበ ስለሆነ በቀጣይ ባለፈውም እንዳነሳነው ስጋት አለ። በዛ ስጋት ያው በቂ ዝግጅት እያደረግን ያለ ነው። የመድኃኒት ርጭትን ነገር አንስተዋል። የመድኃኒት ርጭት በማን ነው የሚከናወነው? ርጭቱ በራሱ በአርሶ አደሩ ነው የሚከናወነው። አርሶ አደሩ ስልጠና ይሰጠዋል። በተለይ ክንፍ ያላበጁ ወይም እድገታቸውን ያልጨረሱ ሲሆኑ፣ ሆፐርስ ዘላዮች ናቸው። ያው ከአንድ ቦታ ወደ ሌላ ቦታ ዘለል ዘለል እያሉ ነው የሚንቀሳቀሱት ደረጃ ላይ ሲሆን ይሄ በሀገራት ደረጃ ጸረ ተባይ የሚረጨው በራሱ በኮሚኒቲ አንበጣ የሚያስሱ ስካውቶች አሉ። ስልጠና ይሰጣቸዋል። ከአርሶ አደሩም የተመረጡ አርሶ አደሮች አሉ፣ ሞዴል ፋርመርስ። አርብቶ አደርም ከሆነ ደግሞ እንደዚሁ በደንብ ማስተባበር የሚችሉ አካላት አሉ። እነዛ ስልጠና ይሰጣቸዋል። በየዓመቱ ባይከሰትም በሁለት በሶስት ዓመት የሚከሰት ስለሆነ ትሬንዱ ይታወቃል። በባለሙያዎች የቴክኒክ እገዛ አርሶ አደሩ ባለሙያዎቹ እያገዙ ሪኮማንዴሽንም እየሰጡ በዛ አቶ ዘብዲዮስ ርጭቱ ሰብል ላይ እንደማይደረግ የአንበጣው ማደሪያና ማረፊያ የታወቀ በመሆኑም ሰዓቱን እየጠበቁ በተወሰነ አካባቢ ብቻ እንደሚረጭ ነው ያስረዱት። አንበጣን ለመቆጣጠር የሚደረገው ጥረት ቢጠናከርም ቁጥሩን በመቀነስ የሚያደርሰውን ጉዳት ለማሳነስ ከሚደረገው በዘለለ ጨርሶ ማጥፋቱ አዳጋች መሆኑን አቶ ዘብዲዎስ ገልጸዋል። ከዚህም ሌላ ባለሙያው እንደሚሉት በአሁኑ ጊዜ ከአንበጣ በበለጠ በመላው ሀገሪቱ ተስፋፍቶ የሚገኘው ሌላው የእህል ጠር አርሚ ወርም የሚባለው የተምች አይነት ነው። አንድ ሶስት አመት ይሆነዋል ከሁለት ሺ ዘጠኝ ጀምሮ ፖል አርሚ ወርም የሚባል ከመደበኛው ተምች ትንሽ ለየት ይላል ይሄ ተምች ክስተት አለ። ይሄ ኦሬዲ ሰፊ አዌርነስ በዚህ በሶስት አመት ውስጥ የተሰራበት ስለሆነ ስትራቴጂም ለዚህ ተነድፎ በአብዛኛው የሞኒተሪንግ ስራ እነዚህ የሳት ራቶች ናቸው። ደግሞ የእሱ ዋና እንቁላል ጣዮቹ ማጥመጃ ወጥመዶች አሉ። በየቦታች ወደሚሄዱበት አቅጣጫ ቀድሞ የመተንበይ ና የማሳወ- ቅም ስራ ተጠናክሮ እየተሰራ ስለሆነ ከህብረተሰቡም እንደዚሁ የሰለጠኑ አካላት አርሶ አደሩንም ጋይድ እያደረጉ ስለሆነ በተለይ ኢትዮጵያ ውስጥ ገና ትሉ ከመፈልፈሉ ወዲያውኑ ለቅሞ የማስወገድ ስራ ከዛ በላይ ከሆነም ደግሞ ኦርጋናይዝ የሆነ በዘመቻም የመልቀም ስራ የተሰራ ነው ያለው። ዝናብም ጥሩ ነው። አሁን በተለይ የአተባ ያለበት አካባቢ ላይ ዝናቡም ተጽዕኖ ያሳድራል የሚልነት አለን። የት አካባቢ ነው ግን ይሄኛው በብዛት ያለው? ይሄ አጠቃላይ ሀገሪቱ ውስጥ በቆሎና ማሽላ በሚያበቅሉ አካባቢዎች ሁሉም አካባቢዎች ላይ አለ። ምንም እንኳን ይህ የተምቻ አይነት በሁሉም የሀገሪቱ ክፍል ቢገኝም ተበራክቶ ከተከሰተ አንበጣ የከፋ ጉዳት ሊያደርስ እንደሚችል ነው የገለጹት። የዓለም የምግብ ድርጅት ፋኦ በዘንድሮ የኢትዮጵያ ክረምት ወቅት የአንበጣዎች መራባት ደረጃ ወትሮ ከነበረው ሊበረክት እንደሚችል፣ ሌሎች ትናንሽ ትሎችም ኢትዮጵያን ጨምሮ በሰሜን ሶማሊያ፣ በሱዳን፣ የመን እንዲሁም በህንድና ፓኪስታን የድንበር አካባቢ ተበራክቶ ሊከሰት እንደሚችል አሳስቧል። ለሰጡም ማብራሪያ የግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር አቶ ዘብዲዮስ ሰላቶን ከልብ በማመስገን ለዕለቱ ያልነውን አበቃን። ሸዋየ ለገሰ ነኝ። ሰላም ሁኑ።